ኢኮኖሚው አለ የኢትዮጵያ የሕዝብ ተወካዮች ምክር ቤት ባለፈው መጋቢት 12 ቀን 2011 ዓ ም ያጸደቀው የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ሙሉ በሙሉ ወደ ስራ ለመግባት የአንድ አገር ውሳኔ ብቻ ይጠብቃል። ስምምነቱን 52 አገሮች ሲፈርሙ ሀያ አንዱ በየአገሮቻቸው ምክር ቤት አጽድቀዋል። ኤርትራ፣ ናይጄሪያ እና ታንዛኒያ ጉዳዩን ወደ የምክር ቤቶቻቸው ማቅረብ ቀርቶ ሰነዱን ለመፈረም እንኳ ዳተኛ ሆነዋል ይህ ውል 55ቱን የአፍሪካ አገሮች በአንድ ለማገበያየት ተስፋ ተጥሎበታል የአፍሪካ ህብረት መረጃ እንደሚጠቁመው ከአጠቃላይ የአህጉሪቱ ግብይት 15 በመቶ ብቻ እርስ በርስ በአገሮች መካከል ይደረጋል ይህ የአውሮጳ የእስያ የሰሜን አሜሪካ እና የላቲን አሜሪካ አገራት ካላቸው የእርስ በርስ ግብይት ያነሰ ነው እንደታቀደው ከተሳካ አጠቃላይ ዓመታዊ የምርት መጠናቸው 34 ቢሊዮን ዶላር የሚደርስ አንድ ነጥብ ሁለት ቢሊዮን ሸማቾች ይኖሩታል። ለአህጉሪቱ ዜጎች ከአንዱ ሀገር ወደ ሌላው በነፃነት የመንቀሳቀስ መብት ያጎናጽፋል። የምጣኔ ሀብት ተንታኞችና የግሉ ዘርፍ ተወካዮች በቀጠናው አስፈላጊነት ላይ ቢስማሙም ተግባራዊነቱ ላይ በርካታ ጥያቄዎች አሏቸው። ባለፈው ሳምንት መገባደጃ በኪጋሊ በተካሄደው የአፍሪካ ስራ አስፈጻሚዎች የውይይት መድረክ የተሳተፉት ናይጄሪያዊው አብዱልሰመድ ራቢዩ ምንም እንኳ አገራቸው የአፍሪካ አህጉራዊ የንግድ ቀጠና ስምምነትን ለመፈረም ዳተኛ ብትሆንም ለፋይዳው ግን ጥርጣሬ የላቸውም ከአባታቸው በወረሱት ሀብት ያቋቋሙት የግል ኩባንያ ስኳር፣ ብረታ ብረትና ሩዝ ለናይጄሪያ ከዓለም ገበያ በማቅረብ ይታወቃል። መቀመጫውን በሌጎስ ከተማ ያደረገው እና በዋና ስራ አስፈጻሚነት የሚመሩት ቡዋ ግሩፕ በወደብ አስተዳደር፣ ዱቄትና የምግብ ዘይት ማምረት፣ ነዳጅና ጋዝ ንግድ የተሰማራ ኩባንያ ነው። የአፍሪካን በተለይም የምዕራቡን ገበያ ጠንቅቀው የሚያውቁት አብዱል ሰመድ ራቢዩ ታዲያ የነፃ የንግድ ቀጠናው ተግባራዊነት በአገራቸው የተነሳበት ጥያቄ ችላ ሊባል እንደማይገባ ተናግረዋል። የአፍሪቃ አህጉራዊ ነጻ የንግድ ቃጣና አሁን ባለው መዋቅር ስምምነቱን ያልፈረመችውን ናይጄሪያን መሰል አንዳንድ ሀገሮችን ተጠቃሚ አያደርግም። ናይጄሪያ ካልፈረመችባቸው ምክንያቶች አንዱ በቀጣናው ሀገሮች መካከል ወጥ የቀረጥ ስርዓት ለመፍጠር የታክስ ክፍያዎችን ለማስቀረት እና የአባል ሀገራቱን ምርቶች ለመጠበቅ በምዕራብ አፍሪካ የኢኮኖሚ ማህበረሰብ ስምምነት ስር የተፈረመ ውል አለ። አንዳንድ አባል ሀገራት ስራ ላይ ከዋለ ጥቂት ጊዜ ያስቆጠረውን ይህን ስምምነት እያከበሩ አይደለም። በናይጄሪያ ያመረቱትን በቤኒን መሸጥ ያልሆነላቸው ኩባንያዎች አሉ። በናይጀሪያ በናይጄሪያ ከሚያሳስበን ጉዳይ አንዱ በክፍለ አህጉሩ የተፈረመው ስምምነት ካልተከበረ ግዙፉ የአፍሪቃ አህጉራዊ ነፃ የንግድ ቃጣና እንዴት ሊሰራ ይችላል የሚለው ጉዳይ ነው። ከዚህ በተጨማሪ ናይጄሪያ ከሁለት መቶ ሚሊዮን በላይ ህዝብ አላት። በርካታ ሸቀጦች ከሌሎች ሀገሮች ትሸምታለች። ድንበሮቻችንን በዚህ ስምምነት ክፍት ስናደርግ ሌሎች ሀገሮች ከቻይና የሚሸምቱትን ሸቀጥ በናይጄሪያ ላለማራገፋቸው ምን ማረጋገጫለን? ናይጄሪያውያኑ ፖለቲከኞችና ነጋዴዎች ከተጫናቸው ስጋት ባሻገር ባለሙያዎች የሚያነሷቸው የአፍሪካ አህጉራዊ ነጻ የንግድ ቀጠና ፈተናዎች በርካታ ናቸው። ቀዳሚው በአፍሪካ ሀገሮች መካከል የሚታየው የምጣኔ ሀብት ልዩነት ነው። ከአፍሪካ አጠቃላይ የምርት መጠን 50 በመቶውን የተቆጣጠሩት ግብፅ፣ ናይጄሪያ እና ደቡብ አፍሪካ ናቸው። ስድስቱ የአፍሪካ ሉዓላዊ የደሴት ሀገሮች ከአህጉሪቱ አጠቃላይ የምርት መጠን ያላቸው ድርሻ ግን አንድ በመቶ ብቻ ነው። እንደ ደቡብ ሱዳን ያሉ ሀገሮች ያላቸው መሰረተ ልማት ከደቡብ አፍሪካ ቀርቶ ከጎረቤት ኢትዮጵያ እንኳን አይወዳደርም። አብዛኞቹ አፍሪካ ሀገሮች የዜጎቻቸውን የስራ ፍላጎት የተሸከመው ኋላ ቀሩ ግብርና ነው። አነስተኛ የእርሻ ባለቤቶች ከግዙፍና ውስብስብ የግብርና ስራዎች ጋር መወዳደር የመቻላቸው ነገር አጠራጣሪ ነው። አፍሪካውያን ሸማቾች እርካሽ ምርቶች መፈለጋቸው አነስተኛ አምራቾች ከውጭ ሀገራት በሚገቡ ሸቀጦች ሊደቆሱ ይችላሉ። የግብጹ ቢሊየነር ናጉይብ ኦንሲ ሳዊሪስ የአፍሪካ አህጉራዊ የንግድ ቀጠና ተግባራዊነት እንደርሳቸው ላሉ የግል ባለወረቶች የሚፈጥረው እድል አልጠፋቸውም። የናጠጡት ግብጻዊ በኪጋሊው የአፍሪካ ስራ አስፈጻሚዎች የውይይት መድረክ አህጉራዊው ነፃ የንግድ ቀጠና መሬት ወርዶ ተግባራዊ ሲሆን እንደእርሳቸው ያሉ ባለወረቶች የሚገጥሟቸውን ችግሮች ጠቃቅሰው ነበር። ፈተናዎች የሚመጡት ተግባራዊ ሲደረግ ነው። መንግስታት አንዳች ስምምነት ፈርመው ስራ ለመስራት ስንጀምርና ቢሮክራቶች ተግባራዊ ማድረግ ሲ ጀምሩ ችግሩ ይፈጠራል። እኔ ለምሳሌ በማዕድን ፍለጋ፣ የመኖሪያ ቤቶች ግንባታ፣ በባንኮችና የቴሌኮም ኩባንያዎች ተሰማርቻለሁ። እዚህ ሀገር መጥቼ በመኖሪያ ቤቶች ግንባታ ለመሰማራት ብፈልግ ለገዢዎች ብድር የሚያቀርብ ተቋም የለም። የገነባኋቸውን መኖሪያ ቤቶች እንዴት ልሸጥ ነው? ለእንዲህ አይነት ችግሮች መፍትሄ የሚፈጥር መንገድ ቢገኝ ዓለም አቀፉ የፋይናንስ ኮርፖሬሽን ይህን ቢያመቻች የሚያስፈልገኝ መጥቼ ቤቶቹን መገንባትና መሸጥ ብቻ ይሆናል። በቃ ወደ ስራ ገባሁ ማለት ነው። በኬፕታውን ዩኒቨርሲቲ የምጣኔ ሀብት ፕሮፌሰሩ ካርሎስ ሎፔዝ ህንድ፣ ዩናይትድ ኪንግደም እና ጀርመን በአፍሪካ ባላቸው መዋለ ነዋይ ከፈጠሩት የስራ እድል ይልቅ የደቡብ አፍሪካና የሞሮኮ እንደሚልቅ ተናግረዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ የነበሩት ካርሎስ ይህን ምሳሌ ያቀረቡት የአህጉሪቱ አገሮች የእርስ በርስ የንግድ ልውውጥ የሚኖረውን ፋይዳ ሲያስረዱ ነው። በአፍሪካ ሀገሮች መካከል የሚደረገው የንግድ ልውውጥ በመሰረታዊነት እሴት በተጨመረባቸው ምርቶች ላይ ነው። አህጉሪቱ ከአፍሪካ ውጭ የምታደርገው ግብይት ግን ሸቀጥ ላይ የተንጠለጠለ ነው። ይህ እሴት ላይ ያተኮረ ሊሆን ይገባል። አህጉራዊው ነፃ የንግድ ቀጣናውን መተግበር ስለሚኖረው ፈተና አንድ ምሳሌ ላቅርብ። በአንዳንድ የአፍሪካ ድንበሮች ሰነዶች ለማስጨረስ እስከ ሰባት መቶ ሰዓታት ይፈጃል። የገቢና ወጪ ንግድ ሰነዶች ለማሰራት በአንዳንድ ሀገሮች በቀን እስከ 2500 ዶላር ይጠይቃል። ይህ ተቀባይነት የለውም። የንግድ ልውውጥን መልክ የማስያዝ ችግሮች አሉብን። ነገር ግን የመሰረተ ልማት ችግርም አለ። ከአንድ የአፍሪካ ሀገር ወደ ሌላው ምርቶች ለመላክ ያለው ፈተና እጅግ አስከፊ ነው። አንድ ምርት ከዚህ ሞምባሳ ከመላክ ይልቅ ከሞምባሳ ቻይና መላክ ርካሽ ነው። ይህ ፈጽሞ ሊቀጥል አይገባም። አፍሪካ የቤት ስራዋን በአግባቡ ካጠናቀቀች፣ ፕሮፌሰሩ እንደሚሉት እነዚህ ሁሉ መፍትሄ ያገኛሉ። እስካሁን በንግድ ድንጋጌዎችና በሸቀጦች ላይ የተደረሱ ስምምነቶች ቢኖሩም ጥብቅ ድርድር የሚጠይቁ ስራዎች ግን ይቀራሉ። የቅጂ መብት ባለቤትነት፣ አንድ ምርት የተመረተበትን ሀገር የመለየትና የየአገራቱን ታክስ ማጣጣም መፍትሄ የሚሹ ጉዳዮች ናቸው። ፕሮፌሰር ካርሎስ ሎፔዝ በሁለት ዓመታት ድርድር ከስምምነት ተደርሶ በአመት ውስጥ የተፈረመውን አህጉራዊ ነፃ የንግድ ቀጠና ከሌሎች ተመሳሳይ ሂደቶች ሲያወዳድሩት በጥሩ መንገድ ላይ እንደሚገኝ እምነታቸው ነው። ፕሮፌሰሩ እንደሚሉት እንደ አውሮፓ ህብረት ያሉ ለመሰረቱት ወጥ ገበያ ድርድርና ውይይት በአማካኝ እስከ አስር ዓመታት ወስደዋል። የሩዋንዳው ፕሬዚዳንት ፖል ካጋሜ አፍሪካውያኑ ነጋዴዎችም ሆኑ ፖለቲከኞች ነጻ የንግድ ቀጠናውን ስኬታማ የማድረጉ ሥራ በራሳቸው ጫንቃ ላይ እየወደቀ መሆኑን ጠቅሰው ቆፍጠን ያለምላሽ ሰጥተዋል። ሰዎች የአፍሪካ ህጉራዊ የንግድ ቀጠና በአግባቡ ስራ ላይ እንዲውል ካላደረጉት በቀር በራሱ ለችግሮች መፍትሄ አያመጣም። ከዚህ ቀደም የነበሩ ክፍለ አህጉራዊ የንግድ ስምምነቶች ላይ ጫና ያሳደረው ጉዳይ ሁሉ በዚህም ላይ አሉታዊ ተጽዕኖ ይኖረዋል። ከዚህ ቀደም የነበሩ ስላልተሳኩ ይህኛውም ውጤት አይኖረውም የሚል ነገር አይሰራም። አንዳች ስምምነት ላይ ደርሰን በራሱ ውጤት እንዲያመጣ መጠበቅ አይኖርብንም። ጥረት ይጠይቃል። ሰዎች ጥቅማቸውን ለማግኘት መስራት የሚገባቸውን መስራት ይኖርባቸዋል። ጥያቄ የማይነሳበት ነገር ሌሎች ለአህጉራዊ ስምምነቶችም ይሆኑ የአፍሪቃ አህጉራዊ ነጻ የንግድ ቀጠና የሚኖራቸው ፋይዳ ነው። ማንም ሰው ትክክለኛው መንገድ ይህ አይደለም አላለም። ለአህጉራችን ልማት ጥቅም እድሉን ማሳደግ ካስፈለገ እውነቱን ለመናገር ብቸኛው መንገድ ይኸው ነው። ስለዚህ እንዲሰራ ልናደርገው ይገባል። ከሰባ በላይ ከሚሆኑ አገራት የተውጣጡ ከ1 ሺህ 8 መቶ በላይ ተጽዕኖ ፈጣሪ ግለሰቦች በተሳተፉበት የአፍሪካ ስራ አስፈጻሚዎች የውይይት መድረክ ኢትዮጵያን ወክለው የተገኙት ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው። ፕሬዚዳንቷ እንደ ሩዋንዳዎቻቸው ሁሉ አፍሪካ የእርስ በርስ የንግድ ልውውጧን ከማጠናከር ውጭ አማራጭ የላትም ሲሉ ተናግረዋል። ኢትዮጵያ ለዚህ ጥሩ ምሳሌ ነች። በታሪካችን በበርካታ ኢኮኖሚያዊ ቡድኖች ውስጥ ተሳትፈናል። ነገር ግን በአንዳንድ ዘርፎች ተሳትፎ ብናደርግም ሙሉ በሙሉ አልነበረም። አንዳንድ ስምምነቶችን ማክበር ፈታኝ ነበረ። ነገር ግን ከመዋሃድ ውጪ አማራጭ እንደሌለው ያለን ተረድተናል። ይህ በአፍሪቃ አህጉራዊ ነፃ የንግድ ቀጣና ረገድ ብቻ አይደለም። ከቅርብ ጎረቤቶቻችን በተለይም ከኤርትራ ጋር ያለንን ግንኙነት ለማሻሻል የወሰድነው እርምጃ በቀጣናው የተሻለ ውህደት እንደሚፈጥር ያሳያል። ትልቅ የተረጋጋ ቀጣና እንዲኖር ያግዛል። ስለዚህ አህጉራዊ የኢኮኖሚ ውህደት ለመፍጠር ወዳቀድ ነው መሰረታዊ መርሆ ከማምራት የተለየ አማራጭ ለን አይመስለኝም። ናይጄሪያ ታንዛኒያና ኤርትራ መቼ አህጉራዊውን ነፃ የንግድ ቀጠና እንደሚቀላቀሉ የታወቀ ነገር የለም። ቢያንስ ናይጄሪያ ጉዳዩን የሚመረምር ኮሚቴ በፕሬዚዳንቱ አማካኝነት አቋቁማለች። የአፍሪካ ስራ አስፈጻሚዎች የውይይት መድረክ ፕሬዚዳንት አሚር ቤን ያህመድ እንዳሉት ግን ፖለቲከኞቹ እቅዳቸውን ለማሳካት የግሉን ዘርፍ ቸልል ይሉት አይገባም። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ሸቴ በቀለ ነኝ። ጤና ይስጥልኝ።